እናንተ ይሁን ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ግብርና ላይ ፎከስ ያደረጉ ስታርታፖችን የሚያወዳድር ነበር። ከአፍሪካ አምስቱ ሀገራት ነበሩ፤ ኢትዮጵያ፣ ኒጀሪያ፣ ዩጋንዳ፣ ዚምባብዌ እና ኬንያ። ራሳቸው ማለት ነው። ከአምስቱ የአፍሪካ ሀገራት እኛ ኢትዮጵያ አንደኛው እኛ ሽንፈላል ማለት ነው። በኢትዮጵያውያኑ ወጣት የቴክኖሎጂ ባለሙያዎች የተቋቋመው ኦሜስቱዲዮ ድርጅት ያቀረበው የፈጠራ ውጤት የዓለም ባንክ መርሃ ግብር የደገፈው አህጉራዊ ውድድር አሸናፊ መሆኑ ታውቋል። ከዚህ ጋር በተገናኘ ከመስራቹ ወጣቶች መካከል አንዱ ቦኤዝ ብርሃኑን አነጋግረነዋል። ቆየት ብሎ ይደመጣል። እኚህና ሌሎች ጉዳዮች የተካተቱበትን የምሽቱን መሰናደው ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁን እንድትቆዩ በድጋሚ ጋብዛለሁ። ወደ መጀመሪያው ዝግጅት እንሻገር። በኢትዮጵያ በቅርቡ የፋይፍጂ ኮኔክሽን መጀመሩ ተበስሯል። ይህ ዜና ታዲያ በድረገጽ ላይ የንግድ ስራዎችን ለሚከውኑ ወጣቶች መልካም ዜና ሆኗል። ይሁንና በድረገጽ ላይ መተግበሪያዎችን በመጫንም ሆነ ሌሎች ሀሳቦችን በመሸጥ ትርፋማ መሆን የራሱ ትርፋማ መሆን የራሱ የሆኑ ፈተናዎችና ተግዳሮቶች አሉት። በዚህ ዙሪያ ኤደን ገረመው ሁለት ስኬታማ እየሆኑ ያሉ ወጣቶችን ጋብዛ አወያይታለች። ውይይቱ በመቀጠል ይቀርባል። ጊዜ ልቀት እየጨመረ የሰው ልጅ ከጤና፣ ከትምህርት፣ ማህበራዊ ጉዳዮች አንስቶ በእጁ በሚይዘው ስልክ ሁሉንም ነገር ማስገባት ችሏል። ከዚህ በመነሳትም እጅግ ብዙ ወጣቶች በዩቲዩብ፣ በፌስቡክ፣ በቴሌግራምና የተለያዩ መተግበሪያዎችን በመጠቀም የራሳቸው የሆኑ ቢዝነሶችን ጀምረዋል። ይሁንና በዚህ ሂደት ውስጥ ቋሚ የሆኑ ደንበኞችና ተከታዮችን ማፍራት ተግዳሮት ያለው በመሆኑ ውጤታማ ሆኖ በቶሎ ትርፍ ለማግኘት ጊዜ የሚፈጭ ነው ነገር ነው። እኛም በዚህ የስራ ሂደት ውስጥ ያሉ ሁለት ወጣቶችን ነው ዛ ምሽት ላይ የጋበዝነው። የመጀመሪያዋ እንግዳችን አለን በተሰኘ መተግበሪያና በጥሪ ማዕከል አማካኝነት ህሙማን የጠፉ መድኃኒቶችን በቀላሉ ሊያገኙበት የሚችሉበትን አማራጭ መዘርጋት የቻለች ወጣት የህክምና ባለሙያ ናት። ዶክተር ሜላት ተስፋዬ ትባላለች። በተጨማሪም የኢትዮ ፋርማ ተቋም ስራ አስኪያጅ ናት። ሁለተኛው እንግዳችን ደግሞ ውዳሴ ግርማ ይሰኛል። ሎላይን ዲጂታል መጽሄት መስራች ና ስራ አስኪያጅ ነው። ሎላይን ዲጂታል መጽሄት በድረገጽ ብቻ ላይ የሚገኝ በኮቪድ-19 ወቅት ተጀምሮ አሁን ቀስ በቀስ እያደገ የመጣ ዲጂታል መጽሄት ነው። ውዳሴ፣ ሰላም ጤና ስጥልኝ እንደምና ውዳሴ ጥሪያችንን አክብረህ ስለመጣህ አብዝቼ አመሰግናለሁ። በቀጥታ እንግዲህ ወደ ውይይታችን ነው የምንሻገረው። ብዙ ወጣቶች ወደ ኦንላይን ቢዝነስ መግባት ይፈልጋሉ፣ ሀሳቡም አላቸው፣ የገቡም ደግሞ አሉ። ውዳሴ ከአንተ ልጀምርና ወጣቶች ወደ እንደዚህ አይነት ቢዝነስ ከመግባታቸው በፊት ሊያውቋቸው፣ ሊረዷቸውና ሊያጠኑት የሚገባው ነገር ምንድን ነው ትላለህ? ያው ኦንላይን ቢዝነስ በአብዛኛው ለመጀመር ሲያስብ ብዙ ሰው የግዴታ አዲስ ነገር መሆን አለበት ብሎ ያስባል። ግን ኦልሬዲ ካሉንም ነገሮች ውስጥ ተነሳ። ለምሳሌ ሱቅ ያለው ሰው ሱቁን ወደ ኦንላይን በማውጣት ዲጂታል ኤክስፒሪየንሶችን ድረገጾች በመገኘት ተደራሽነቱን መጨመር አንደኛው መንገድ ሲሆን፣ ሌላኛው ደግሞ የተለያዩ መተግበሪዎችን በመጠቀም የተለያዩ ሌት ያላቸው ቦቶችን ቪዲዮዎችን በመስራት ማውጣትና ተደራሽነታቸውን በማስራት በእነሱ መንገድ የተለያዩ መግቢያዎችን መፍጠር ይቻላል። ያውቃቸው ሌሎች ከሚገቡ ነገሮች ማለት ለሚ ለመፍጠር የሚያስችል ሁኔታ ላይ ለመድረስ የሚሰዱት ጊዜ ረዘም ያለ በመሆኑና በህብረተሰቡ ደረጃ ታዋቂነትን ወይም ይህንን ቦታውን ለመስራት ያክል ለመድረስ ራሱ የሚሰደው ጊዜ አለን እና የሚሰሩት ኮንቴንት ወይም የሚሰሩት ነገር ታርጌት ወደ ንሱ ወይም ተደራሽነቱ ለማን የሚለውን ጥያቄ አውቀዎች መጀመር መቻል አለባቸው። አብዛኛው እንደዚህ አይነት ነገሮችን ለመስራት ሊመዝማቸው ማነገሮቻቸው ከሚገቡ ነገሮች ማሰል ደግሞ በምን አይነት ኮንቴንቶች ወይ ምን አይነት ነገሮችን ቢሰሩ ከማንነታቸው ከሚሰሩት ሰዎች ጋር አብሮ ሄዳል፣ ምን አይነት ነገሮችን ለመስጠር እንደሚሰሩ አውቀት ሰለ ነው ብዬ አስባለሁ። አመሰግናለሁ ውዳሴ ዶክተር ሜላት ደግሞ ወደ አንቺ ምጣ እናንተ ለየት ባለመልኩ ደግሞ መተግበሪያ ነው የሰራችሁት ነገር ግን ሰዎች መተግበሪያዎችን ከተለያዩ አፕ ስቶሮች ማውረድ በማይችሉበት የማይችሉበት ተግዳሮት ባለበት ሁኔታ እንዲሁም ደግሞ የኢንተርኔት ኮኔክሽን ችግር ባለበት ውስጥ አንድን መተግበሪያ ሰርቶ ውጤታማ እንዲሆን ለማድረግ ለማስተዋወቅ ምን አይነት ሂደት ነው የሚታለፈው ስ ሱም ነገር ነው ያው እሱም ውዳሴ ምን ባለ መጀመሪያ በደንብ ከስተመር ሴግመንታችንን ማን ነው የኛ ተጠቃሚ የሚሆነው የሚለውን መለየት መቻል አለብን። አሁን የምናየው ደግሞ ኢትዮጵያ ውስጥ ያለው የስማርትፎን አጠቃቀም አብዛኛው ሰው ሶሻል ሚዲያ ላይ ረጅም ሰዓት የሚያሳልፍ ረጅም ሰዓት ሶሻል ሚዲያ ላይ የሚመጡለት ነገሮች የሚጠቀም ነው እና ስለዚህ ይህንን ሶሻል ሚዲያ ላይ የሚያሳልፈውን ጊዜ ለመልካም ነገር ለመጠቀም እንዲችል ያለውን አክሰስ ወደ ጥሩ ነገር ተጠቅሞበት የመጣትን የሆኑ የመድኃኒቶችን የህክምና ስራዎችን በዛ ውስጥ መስራት እንዲችል በማሰብ ነው እና ስለዚህ መጀመሪያ የመጀመሪያው ነገር ይሄኛው ስራ ሞባይል አፕሊኬሽን ያስፈልገዋል የሚለውን እርግጠኛ ከሆንን በኋላ አሁ ያስፈልጋል፣ አብዛኛው ሰው ስለሚጠቀም ብለን ከዛ በኋላ ማን ነው የሚጠቀመው ብለን ደግሞ በጻፊ ክፍል ነው የሚጠቀመው ብለን አይደንሳይ ካደር እናደርጋለን። አይደንሳይ ካደርግን በኋላ ቀጣዩ ስት ደግሞ እንዴት ነው እነዚህ ሰዎች ይሄንን አፕሊኬሽን ለመጠቀም መጠቀም እንዲችሉ መረጃው እንዴት ነው እንዲያሳከሱ ደግሞ ሶሻል ሚዲያዎች ላይ የተለያዩ ፕሮሞሽኖችን በመስራት ነው እና የራሳቸው ከፍለን የምናስታውቅባቸው ደረጃዎች ፌስቡክ አለ፣ ኢንስታግራም፣ ቲክቶክ፣ ሊንክዲንም የራሳቸው የሆነ ሬድ የሆነ ተጽፈው ከፍሎ አድቨርሳይዝ ማድረግ የሚችልባቸው ፓኬጆች አሏቸው። እዛ ላይ በተለይ አብዛኛው ሰው አሁን እየተጠቀመ ያለው ቲክቶክን ነው ኢትዮጵያ ውስጥ እና ፌስቡክን። ስለዚህ ፌስቡክ ላይ የተለያዩ ፓኬጆች አድ የሚደረግባቸው ብዙ ሲዳያቸው ብዙ የሚደረግባቸው ሲስተሞች አሉ። በእነሱ መሰረት አፕሊኬሽኖቹን ማዘጋጀት ይቻላል። ሌላው ደግሞ አብዛኛው ሰው እንዲጠቀም ያደርጋል። አፕሊኬሽኖቹም በጣም ቀላል ማድረግ ነው እና እኛ ስንሰራ አፕሊኬሽን የተለያየ ጊዜ ላይ የተለያየ ሰልፍ ይኖረዋል። የተለያየ አንድ ፕሊክ ሲደርሱ ሰብልሽ የሚያደርጉት ሰዎች ከመደረጉ በፊት የምናሳያቸው ሰዎች አሉ እና ያኔ አብዛኛውን ሰው እንዲያማክል ከተለያየ ማህበረሰብ የተዋጡ የምናቃቸውን የምንቀርባቸውን ሰዎች አሳይተን ሚከብዳቸውን ነገር እንዴት ጠለላ አድርገን ተጠቃሚው ጋ እንዲደርስ እናድርገውን የሚለውን እያዘን ተጠቃሚ በቀላሉ የሚፈልገውን ብቻ በተጠቃሚ በሚቀል መልኩ ተሰማይት ማድረግ ነው እና እነዚህ እነዚህ ተከሰሩ ተጠቃሚ የተሻለ ይጠቀመዋል ብዬ አስባለሁ። ይሄ ሁሉ እንግዲህ ጊዜ የሚፈጅ ትዕግስትን የሚጠይቅ ሂደት ነው። ውዳሴ ወደ አንተ ልመለስ። ና እናንተ በጣም ብዙ ተወዳዳሪዎች ባሉበት ተመሳሳይ መረጃዎች በሚሰራጩበት ድረገጽ ላይ ተመሳሳይ ነገር ይዛችሁ ግን ደግሞ ለየት ብላችሁ ነጥራችሁ መውጣት ችላችኋል፣ ተወዳዳሪ መሆን ችላችኋል። ይህ እንዴት ነው መደረግ የቻለው? ከመጀመሪያ ያደረግነው ሎንላይን ስንጀምር መከተል ነበር። እዚህ እነዚህ አይነት ስራ የሰሩ የነበሩትን ማየት፣ ከእነሱ መማር የምንችለውን ነገር መማር፣ ሰዓታችን እስኪደርስ ድረስ የምንችለውን ያክል ተማርን። ማወቅ የምንፈልገውን ኢንፎርሜሽን በተለያዩ ድረገጾች ወሰደ። ከዛ በኋላ ግን ማወቅ የነበረብን ወይም በሂደት ውስጥ እያወቅናቸው ከመጣናቸው ነገሮች መካከል አንደኛው ኮንሲስተንሲን መማር ወጥነት ያለው ነገር መስራት ነበረብን። ያ አምስት ወር ወይ ስድስት ወር ሰርተን የራሳችንን ገቢ እንፈጥራለን ብለን አስበን የጀመርነው አምስት ወር ስድስት ወር ሰራን የራሳችንን ገቢ በዛ ጊዜ ውስጥ መጠር አልቻለም። የራሳችን የሆኑ የሂደት ችግሮችን ቢኖሩብን ከነበረውም የቴክኖሎጂ የመቀበል ከሶሳይቲው አንጻር ከነበረውም ነገር ተጨማሪ ሆኖ እንደሱ አልሆንም። ስለዚህ አሁንም አዳፕት ማድረግ ነበረብን። አዳዲስ ነገሮች አዳዲስ ኮንቴንቶችን መጨመር መቻል ነበረብን። እነሱን ጨመርን። ስለዚህ እኛ ታርጌት ይፈጠም ታርጌት ታርገን ወጣቱን ኦዲየንሳችን ወጣቱ ነው ብለን ጀመር። ስለዚህ አንድን ስቶሪ በተለያየ መንገድ መናገር ይቻላል። ስለዚህ እኛ መልዕክቱን ስናስተላለፍ መልዕክቱ ማስተላለፍ የፈለግነው ለወጣቱ። ስለዚህ ወጣቱ ሲያነበው ወዶች ሁሉ እየመጣ እንዲያነብ እንዲያደርገው አድርገን ስክሬት አድረግ ነው። ቀጥሎ ዲዛይኖቻችን ላይ በጣም እንጠነቀቅ ጀመር። ሰው የሚያዩ ነገር ነው የሚስበው። ስለዚህ የሚያዩን ነገር በደንብ አሳምረን መስራት ጀመር። ይህ ምንድን ነው ብሎ እንዲከፍት የማድረግ ነገር እና ዩዝዋሊ እንደውም ከዚህ ጋር ተያይዞ ብዙ ድረገጾች የሚሰሩ ሰዎች ፊት ቤት የምንለው ነገር አለ። አንሪሌትድ የሆነ ኢንፎርሜሽን ወይም ደግሞ ትክክለኛ ያልሆነ ኢንፎርሜሽኖችን በማስቀመጥ ሰዎች ያንን ሊንክ ብቻ ከፍተው እንዲያነቡት ወይም ሰዎች ያንን ሊንክ ከፍተው ገብተው ለእነሱ ቪው እንዲሆን ለእነሱ ካውንት እንዲያደግ ማድረግ ዩዝዋሊ እኛን መክረም። ምክንያቱም እንደ ቢዝነስ ሞዴል ሄድ በሱ መንገድ ዩዘሮች አንድ ሁለት ትዊት ሊያደርጉ ይችላል፣ ግን ከዛ እምነት የማጣት ነገር ነው የሚኖረው። ስለዚህ እኛ ደግሞ ፕሮቫይድ የምናደርጋቸው ኢንፎርሜሽኖች ትክክለኛ እንደሆነ አጣርተን ዳይሬክት ኢንተርቪው አድርገን ማቅረብ ጀመር። በዚህ ውስጥ የራሳችን ኦንላይን ቢዝነስ ማለት ዩዘሩ ነው። ዩዘሩ ከሌለ ቢዝነስ የለ። ስለዚህ ታርጌታችን እኛ ቢዝነስ ከማለት በላይ ዩዘር ወይም ተጠቃሚዎችን እንሰብስብ የሚል ነበረ። ስለዚህ በሱ ተጠቃሚዎችን ማፍራት ቻለን፣ እንደሱ ብለን የጀመርነው በጣም ነው የማመሰግነው። አሁን ደግሞ ዶክተር ሜላት ወደ አንቺ ልመለስ። ቅድም ያነሳሽው ነገር አለ፣ መተግበሪያዎችን መመዘን፣ መፈተሽ፣ በየጊዜው ማስተካከል፣ እንዲሁም ደግሞ ለተጠቃሚው ተስማሚ እንዲሆኑ ማድረግ። ከዛ በተረፈ ግን ይህንን ነገር ቢዝነስ ነው ተብሎ ሲኬድ ወይም ደግሞ ስራ ነው ተብሎ ደግሞ ሲጀመር ያሉ ተግዳሮቶች፣ አጠቃላይ ተግዳሮቶች ምን ይመስላሉ? ያው ቅድም እንደተባባል ነው ለእያንዳንዱ ስቴት የሚያስፈልጉ መጀመሪያ ራስን በአቅም ማዘጋጀት ያስፈልጋል። በድረት በደንብ ያስፈልገዋል። አፕሊኬሽኑ ቶሎ ቶሎ መቀየር፣ ማስተካከል እና ፕሮሞሽኑን በደንብ መስራት እንዲቻል በደንብ በድረት መዘጋጀት ያስፈልጋል። ታይም ፍሬም ማስቀመጥ ያስፈልጋል። በዚህ ጊዜ ስ ያልቃልበን የምናስበትን ጊዜ ሌላ ደግሞ ከመጀመሩ በፊት ይህንን ህግ ሊያሰራ የሚችል የፖሊሲ መዋቅር መኖሩን ሀገሪቱ ላይ መኖሩን ማወቅ ያስፈልጋል። ምክንያቱም እኛ በዚህ በጣም ረድም ቤት ተቸገረናል። መጀመሪያ የሚሰሩት ስራ ላይ የሚመለከተው አካል ማን ነው የሚለውን ለማግኘትም ብዙ ሴት ነው የሚሄደው። አንድ ቢሮ ሄዶ የሚመለከተውን ማግኘት ላይ ይቻል ይችላል። በተለይ ማየትም ያስፈልጋል። እና በዋነኝነት ተግዳሮቶቹ እነዚህ ናቸው የሚገጥሙ። ያው እያደረግንም ያለ ነው ያለውን እነሱ ያሉንን ቢሮክራሲውን ፕሮሰሱን በመከተል ውደሴስ ምን አይነት ተግዳሮቶች ነው ያጋጠሟችሁ? አንደኛው ጥያቄ ነው። ሁለተኛውን ገቢ ለማግኘት ወይም ደግሞ እንዴት ነው ገንዘብ ማግኘት የሚቻለው የሚለውንም አያይዘህ እስኪ ግለጽ። እሺ፣ ተግዳሮት መካከል ምናልባት ዶክተር የሚላት ብዙዎቹ ትንሽ እናድርጋቸዋለች ግን አንደኛው ኦንላይን ፔመንት አለመኖር ነው። ይህ ማለት ደግሞ ኦንላይን ሰዎች ከፍለው አክሰሳቸው ኦንላይን ያሉ ቢዝነሶችን መጠቀም አለመቻላቸው ነው። ይህንን እንግዲህ ለማድረግ ብዙ ብዙ አይነት መንገዶችን መጠቀም ይቻላል። አንደኛው እንግዲህ ሰራተኛም ጊዜም ቢፈጭም በካልፎ ሆኖ ፔመንቱ ኦንላይን ያለው ስራ ለጊዜው እንዲሄድ ቴክኖሎጂ አዳፕት እንዲደረግ ወይም ሰው ተጠቃሚ እንዲኖረው ማድረግ ነው። ሁለተኛው ሁለተኛው ችግር ደግሞ ተብሎ የሚታሰበው ሀገሪቱ ውስጥ ያለው የኢንተርኔት ፔኔትሬሽን ወይም ኢንተርኔት ምን ያህል ሀገሪቱ ውስጥ ተጠቃሚ ይችላሉ የሚሆነው ነው። አዲስ አበባ ላይ ዋና ዋና የሚባሉ ክልል ከተሞች ላይ ተጠቃሚ ሊኖር ይችላል። ግን ወደ ውስጥ እየገባን ስንመጣ ይህን ያህል ኢንተርኔት ተደራሽነት የለው። እሱ እንግዲህ ያው ጊዜ የሚፈታው ነገር ነው ብለን እናስባለን። አዳዲስ ነገሮችን የሚሞከር እነሱን ወዲያው የማማ

ማርኬቲንግ ስትራቴጂዎችን ተጠቅመ ማዳረስ የተቻለ ተግበር ሊኖረን ያገናል ብዬ አስባለሁ። እሺ፣ ሁለታችሁንም በጣም አብዝቼ አመሰግናለሁ። እንግዶቼ ውዳሴ ግርማ የሎላይን ዲጂታል መጽሄት መስራችና ስራ አስኪያጅ፣ እንዲሁም ደግሞ ዶክተር ሜላት ተስፋዬ የአለን መተግበሪያ መስራችና የኢትዮ ፋርማ ተቋም ስራ አስኪያጅ፣ ሁለታችሁም ልምዳችሁን ስላካፈላችሁ የጋቢናዬ እንግዳ ናችሁ። እጅግ አብዝቼ አመሰግናለሁ ቢና ቪኦኤ ጋር ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር የዩናይትድ ስቴትስ ፌዴራል መንግስት የፍትህ መረጃ ቢሮ ባለፈው እንደ አውሮፓውያን አቆጣጠር 2021 ዓ.ም ላይ ያወጣው ሪፖርት እንደሚያመላክተው በተደጋጋሚ ወንጀል በመፈጸም እየተፈረደባቸው እስር ቤት የሚገቡ ሰዎች ቁጥር ከ2005 ወዲህ እየቀነሰ ሄዷል። ያም ቢሆን ግን ቁጥሩ አሁንም ከፍተኛ ነው። የቪኦኤ ኢርፋን ኤሳን ይህም ሁኔታ ለየት ባለ መልኩ ለመቀየር ጥረት እያደረጉ ያሉ ሃይማኖታዊ ተቋማትን፣ ቡድኖችን ተገኝተዋል። ቆንጅታዬ በመቀጠል ታሰማናለች። ሳሂ ሻባዝ ከእስር ቤት እንደወጣ ተቸግሮ ነበር። እንዲህ ሲል ያስረዳል። በጆርጂያ እስር ቤት ብዙ ጊዜ ቆይተ ከወጣ የምትሄድበት ቦታ ማግኘት በጣም ነው የሚያስቸግረው። ሻባዝ ኢነር ሲቲ ሙስሊም አክሽን ኔትወርክ በምህፃሩ ኢማን በተባለ ድርጅት አማካይነት እርዳታ አገኘ። ይህ ድርጅት ነጮች ያልሆኑ የተገፉ ማኅበረሰቦችን ኑሮ ለማሻሻል የሚሰራ ነው። ዓላማው ትርፍ ማግኘት ያልሆነው ይህ ድርጅት እንደ አውሮፓውያን አቆጣጠር በ1997 ዓ.ም ኢሊኖይ ቺካጎ ከተማ ሳውት ሳይድ የሚባለው አካባቢ የተመሰረተ ሲሆን በ2016 ጆርጂያዋ አትላንታ ከተማ ውስጥ ቅርንጫፍ ቢሮውን ከፈተ። ከሚያካሂዳቸው ዋና ዋና መርሃ ግብሮች መካከል አንዱ ታዲያ ታስረው የቆዩ ሰዎችና ለችግር ተጋላጭ የሆኑ ወጣቶችን አካላዊ፣ ስነ ልቦናዊና መንፈሳዊ ደህንነታቸውን ሁሉ በሚያካትት መንገድ መርዳት መሆኑን የኢማን ምክትል ዳይሬክተር ማንሱል ሳብሪ እንዲህ ሲሉ ያስረዳሉ። በግሪን ሪኤንትሪ ፕሮግራማችን የምናደርገው እስር ቤት ቆይተው የሚወጡ ሰዎች ተገቢውን የመኖሪያ ቦታ አግኝተው ኑሯቸውን መጀመር የሚችሉበትን መሰረት የማስያዝ ስራ እንሰራለን። ከዚያ ደግሞ የስራ ስልጠና እንሰጣቸዋለን። የምንሰጣቸው ስልጠና በግንባታ ዘርፍ ላይ የሚያተኩር ነው። ኢማን በአረብኛ ሃይማኖት፣ እምነት ማለት ነው። የድርጅት ታዲያ እዚህ ደቡብ ምዕራባዊ አትላንታ ከተማ ውስጥ ማርቲን ሉተር ኪንግ ድራይቭ ጎዳና ላይ እንደሚታየው እምነትን ወደ ድርጊት ተቀይሮ በመስራት ላይ ነው። የኢማን ምክትል ስራ አስኪያጅ ማንሱር ሳብሪ፣ እንደገና አሰላም አሌይኩም። ወደ ኢማን ግሪን ሪኤንትሪ መንደር እንኳን በደህና መጣችሁ። በእስር ላይ ቆይተው የሚወጡ ሰዎች በእነዚህ በአረንጓዴዎቹ በሮች ወደ አዲሱ ህይወታቸው ይሻገራሉ። የኢማን ምክትል ዳይሬክተር እንደሚያስረዱት ኢቴክስ ቪሌጅ ቱ ሬይዝ ቻይልድ ልጅን የመንደሩ ሰው ሁሉ አብሮ ነው የሚያሳድገው በሚለው አፍሪካዊ ብሂል መሰረት ደህንነታቸው ተጠብቆና ከአቅማቸው ጋር ተመጣጣኝ ሆነው በተዘጋጀ መኖሪያ እርስ በርሳቸው እየተረዳዱ የሚኖሩበት ድባብ ይፈጥርላቸዋል። ኢማን ከሶስት ዓመታት በፊት አንድ አሮጌ የመኖሪያ ህንፃ ገዝቶ በወደፊት ነዋሪዎች እርዳታ በአዲስ መልክ አድሶ ከወህኒ ቤት ለሚወጡ ሰዎች አዘጋጅቶታል። እንደገና የኢማን ምክትል ዳይሬክተር ያስረዳሉ። totally gutted out. Everything was pulled out of here all the way down to just the bare studs and then rebuilt. ሙሉ በሙሉ ፈርሶ ነው የተሰራው፣ የግድግዳው ቋሚ ብቻ ሲቀር ሁሉ ነገር ፈርሶ እንደገና ዲዛይን ወጥቶለት ተገንብቷል። አስር የመኖሪያ ቤቶች ወይም አፓርትመንቶች ያሉት ይህ መንደር እንደ ሳባዝ ላሉ ሰዎች የመሸጋገሪያ ቤት ሆኖ እያገለገለ ነው። ሻባዝ እንዲህ በማለት ያመሰግናል። ኢሜም ኦፕን ዘ ዶር ኢማን በሩን ከፍቶ እጆቹን ዘርግቶ ነው የተቀበለኝ። እኔንም ቤተሰቤንም በሁሉም ነገር ባርከውናል። በዚህ ፕሮግራም የተሳተፍ ነው በሙሉ ተባርከናል። ባይነኝ ማይክና ቴኔልም የዚህ የመሸጋገሪያ መንደር ነዋሪዎች ናቸው። እዚህ አረንጓዴው መንደር ከገቡ ወደ አንድ ወር ገደማ ሆኗቸዋል። ማይክ እንዲህ ይላል። ማንን ስትመለከቱት መሰረቱ እስልምና እምነት የሆነ ድርጅት ነው። ነገር ግን እኛም ሙስሊሞች ባንሆንም አንድ አይነት እድል ነው የሰጡን። ለወንድሞቻቸውና ለእህቶቻቸው የሚሰጡትን ፍቅር ለእኛም ሰጥተውናል። ግሪን ሪኤንትሪ መርሃ ግብር ከተመሰረተ ወዲህ በአትላንታ ከተማ አካባቢ ብቻ በተለያዩ ድርጅቶች ለማገልገል ዝግጁ የሆኑ አርባ አምስት ሰዎችን አሰልጥኖ አስመርቋል። አንዳንዶቹ ባገኙት ስልጠና ተጠቅመው በግንባታ ዘርፍ ተቀጥረው ገቢ በማግኘት ላይ ናቸው። ጋቢና ቪኦኤ ነው። ከአሜሪካ ድምፅ እየተከታተላችሁ የምትገኙ አድማጮቻችን፣ እንዲሁም ተመልካቾቻችን አጠር ያለውን መልእክት ሰምተን እንመለሳለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያስማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ተመልሰናል። ወደ ቀጣዩ ዘገባ ወደ ቀጣዩ ዝግጅት እንሻገር። በኢትዮጵያውያን ወጣት የቴክኖሎጂ ባለሙያዎች የተቋቋመው ኦሚስቱ ጆይ ድርጅት ያቀረበው የፈጠራ ውጤት የዓለም ባንክ መርሃ ግብር የደገፈው አህጉራዊ ውድድር አሸናፊ መሆኑ ታውቋል። የአፍሪካ የግብርና ቴክኖሎጂ እና አካታች ዋስትና ውድድርን ያሸንፈው የኢትዮጵያን ወጣቶች ፈጠራ ገበሬዎች የአፈርን ይዘት በቀላሉ እንዲያውቁ የረዳ እንደሆነም ተሰምተዋል። እስካሁን ድረስ አምስት ሺ ያህል ገበሬዎች ተጠቅሞበታል። ኬንያ ናይሮቢ ላይ በተካሄደው የሳን ክለብ አፍሪካ ጉባኤ ላይ በመገኘት ሽልማቱን የተቀበለው ከድርጅቱ መስራቾች መካከል አንዱ የሆነው ቦኤዝ ብርሃኑ ነው። በኦኤዝም ከቀናት በፊት አነጋግሬዋለሁ። ስለ ውድድሩ ይዘትና ተያያዥ ጉዳዮች የነበረን ቆይታ የተጀመረው ስለ ድርጅቱ ትርጓሜ ከሚያብራራበት ነው። ድርጅታችን ስም ኦምሽቱ ጆይ አግሪቴክ ይባላል። ትርጉም ኦምሽቱ ማለት አምራች ነው ማለት ነው። ስለዚህ አምራች ደስታ ሲነ ማለት ነው። ድርጅት ስለሆነ ቦኤዝ በድጋሚ ስላገኘሁ ደስ ብሎኛል። ከዚህ በፊት ከሌላ የስራ አጋርህ ጀርሚያ ጋር ሆናችሁ ደቦ ኢንጂነሪንግ የሚባል ተቋም ነበራችሁ። በርካታ ሽልማቶችን አሸንፋችኋል። ዛሬ ደግሞ ሌላ የድል ዜናም ሰምታችኋል። አዲሱ ሽልማት ከየት የመጣ ነው? በምን ዘርፍ ተወዳድራችሁ ነው ለሽልማት የበቃችሁ የሚለውን ለአድማጮች በአጭሩ አስረዳልኝ። መጀመሪያ ውስጥ አራት ወጣት ልጆች የተመሰረተ ስታርታፕ ካምፓኒ ነው። እኔን ጨምሮ አምና የተመረቁ ልጆችም አሉ ውስጡ። የሰራ ነው ስራ ናፍን መርምሮ ለገበሬዎች ምን መትከል እንዳለባቸው መናገር የምትችል ዲቫይስ ነው። የሰራ ነው እቃ እና በየቦታው ትንቀሳቀሳለች። ውስጥ ዋሳ ያስገባሉ ከዛ ዳታ ሴንሳር ጋር ስ ናይትሮጂንን፣ ፎስፈረስ፣ ፖታሽን፣ ፔችን አጠቃላይ አፈር ውስጥ ያሉትን ነገሮች ሴንሳር ጋር ወደ ሞባይል አፕሊኬሽን ትልካለች። ከዛ ሞባይል አፕሊኬሽኑ ይህን ትክክል ብሎ ይናገራል ማለት ነው ገበ በዚህ ስራ ነው የተወዳደርነው። የሄድንበት ቦታ ደግሞ ታንክላፕ የሚባል በወርልድ ባንክ ዘንድ የሚደረግ የግብርና ላይ ፎከስ ያደረጉ ስታርታፖችን የሚያወዳድር ነበር። ከአፍሪካ አምስት ሀገራት ነበሩ ኢትዮጵያ፣ ኒጀሪያ፣ ኡጋንዳ፣ ዚምባብዌ እና ኬንያ ራሳቸው ከአምስቱ የአፍሪካ ሀገራት ኢትዮጵያ አንደኛ ማለት ያገኛችሁት ሽልማት ምንድን ነው? የአሁኑ ማሸነፋችሁስ ለወደፊቱ ስራችሁና እንቅስቃሴያችሁ በምን መልኩ ነው በበጎ ሊያበረክት የሚችለው? የተሸለም ነው አንደኛ ለወጣ ነው ለኛ ሀያ አምስት ሺህ የአሜሪካ ዶላር ነው ሽልማቱ። እንደሰጠን እስካሁን እየጠበቅን ነው። ሌላው ለእኛ በጣም ትልቅ አስተዋጽኦ የሚያደርግልን ይሄ ያመረትናትን ዲቫይስ ፕሮቶታይፕ የሰራናትን በብዛት አንብተን ገበሬዎች በብዛት እንድናደርስ በጣም ይረዳናል። ሌላው ደግሞ በዓለም አቀፍ ደረጃም ነው ኮግኒሽን ያገኘ ነው። በጣም ወርልድ ባንክ ያኔ የነበሩት ዳኞች በኢኖቬሽኑ በጣም ተደስተዋል። ይህ ኢኖቬሽን በጣም ወደ ኢትዮጵያ ብቻ ሳይሆን ኬንያ ውስጥም ኢስት አፍሪካ ላይ ወዳሉ ገበሬዎች መድረስ እንዳለበት እና ብዙ ማርኬት ኦፖርቹኒቲ ሊንኬጆችን ጠቅረን የመጣ ነው ኬንያ በነበረን ቆይታል እና በጣም ይረዳና ያስባሉ። ከዚህ በፊትም በነበራችሁ እንቅስቃሴዎች ገበሬዎች ላይ የሚያተኩሩ ግብርና ላይ የሚያተኩሩ የቴክኖሎጂ ውጤቶችን ነው መስራት የምትፈልጉት። ለምንድን ነው በዚህ ዘርፍ ላይ ማተኮር የፈለጋችሁት? በጣም ጥሩ ጥያቄ ነው። ብዙ ሰው የሚጠይቀን ይሄ ነው፣ ለምን ወደ ሌላ ዘርፍ አትገቡም? ኮሜርስ አለ፣ ፋይናንሻል ቴክኖሎጂ ስለምን አትገቡ ግን በጣም መጀመሪያም ስንናያየ ነው ብዙ ሰው ላይፉ ኢትዮጵያ ውስጥ፣ በአፍሪካ ውስጥ የብዙ ሰው ህይወት ዲፔንድ ነው ያለው መሰረት የያዘው ግብርና ላይ ነው እና ግብርናው ደግሞ ከሌሎቹ ሴክተሮች ይልቅ በጣም አልሄደም፣ አልዘመንም። ሌሎቹ ሴክተሮች ላይ ውጭ የምናያቸው ነገሮች በቀላሉ እኛ ሀገር ውስጥ እናገኘቸዋል። በኢኮሜርስ ኮሜርስ እኛ ገር ይኖራል፣ ፊንቴክ ላይም ውጭ ያሉ ነገሮች እኛ ገር ይኖራል። ግብርና ላይ ግን በጣም ወደኋላ ይቀረ ነው። ስለዚህ ይሄ ወጣቱ ስፔሻ አዲስ ተመርቆ የሚወጣው ወጣት ስራ ፈጠራ ስራ የሚሰሩ ወጣቶች ግብርና ላይ ታርጌት ያደረገ ፈጠራ ስራ ከሰሩ አንደኛ ራሳቸውን በጣም መጥገል ይችላሉ። ሁለተኛ ደግሞ የሚሰሩት ስራ ወደ ገበያ ሲገባ የብዙ ሰዎች ላይ ህይወት ላይ ለውጥ ያመጣል። ስለዚህ ይህን ስለምናምን አሁን ይሄ ኦሚሽኑ መሰረት ነው። ተማሪዎቹ ተመራቂ ተማሪዎች ነበሩ እዛ እንደ ፕሮጀክት አገር አብረን መስራት ጀመርን ማለት ነው ከእነሱ ጋር። እነሱም ራሱ ጥያቄ የሆነባቸው ግብርና ላይ ፎከስ ማድረግ እንፈልጋለን ስላሉ ፕሮግራም አድረግ ሳያደረግን ማለት ነው። አሁን ከእነሱ ቀጥሎ የሚመጣው ባቾችም ተክሰሱም እያዩ ስለሆነ ግብርና ላይ የሚኖረው ነገር በጣም የተሳተፉ ነው ማለት ነው እና ሌላው ደግሞ ግብርና ላይ በምንሰራበት ሰዓት ያለው ቻሌንጅ ማቴሪያሉን ለመስራት ወደ ገበሬዎች መሄድ ያስፈልጋል። ገበሬዎች ጋር መነጋገር ሳ መቀየር ያስፈልጋል እና ያንን ለማድረግ ይቀላል ከሌላው ሴክተር ይልቅ ጤና ላይ ከሚሰራ ኦር ፊንቴክ ላይ ከሚሰራ ይልቅ ግብርና ላይ ገበሬዎች አባ- ዙሪያችን ያሉት ማሳቸውን በዙሪያችን ነው። ዲቫይሳችንን ወስደን ቴስት እናደርጋለን። ፊድባካቸውን እንሰማለን። በእነሱ ፊድባክ መሰር ደግሞ እናስተካክለዋለን ዲቫይሱን እና የደቨሎፕመንት ፕሮሰሱም ይቀላልም ኢንጆይ እያደረግም ሰራው። ባለፈው በነበራችሁ ቁይታ እጽዋትን የሚያጠቁ በሽታዎችን የሚለይ ተግበሪያ ሰርታችኋል። ዛሬ ደግሞ በአፈር ውስጥ የሚገኘውን ንጥረ ነገር የሚለይ መሳሪያ በመስራታችሁ አሸናፊው ናችኋል። የመጪ ዘመን እቅዳችሁስ ምንድን ነው? ምን አይነት ነገሮችን ነው መፍጠር እና ማምረት የምትፈልጉት? ጥሩ ጥያቄ ነው። የእጽዋት ያው የሰራ ነው። በእርግ አሁን እዛ ሰተን አላቁም ነው። አሁን በቅርቡ ከጃይቤድ ጋር ኮላቦሬት አድርገን እስከ ሀምሳ ሺህ ቢሮ ፈንድ አርገውለን በቡና ላይ እየሰራ እንገኛለን። በቅርቡ ፌስቡክ ላይ እንደ ፖስተት ነው፣ እንደ አገር አቀፍ ደረጃ በኢትዮጵያ የቡና በሽታ ዳታ ኮሌክሽን ሰጥተናል። ያም ምንድነው የምንሰራውን የአርቲፊሻል ኢንተሊጀንስ ሞዴል ጥሩ እንዲሆንና ቶሎ ወደ ገዳ መግባት እንዲችል የሚያስችል ነው። ስለዚህ በአፕሪል ላይ ኦርሜ መጨረሻ ላይ በዛ ስራ በዛ ኢኖቬሽን የሰራ ነው እፅዋት በሽታ የሚለየው ኢኖቬሽን ዲፕሎይ ተደርጎ ቡና ገበያዎች የሚጠቀሙት ይደረጋል ማለት ነው። አሁን ይሄንኛውም አፈር ላይ የያዝነው ታርጌት ምንድን ነው? ኢኖቬሽኑን ሰርተን በኢኖቬሽኑ ተሸልመን ብሩን ቁጭ ማለት ሳይሆን እፅዋት በሽታ ላይ እንዳደረግነው አፈሩ ላይ እቃዋን በብዛት አምርተን ቢያንስ በዞን ደረጃ አንዳንድ ግባዎች መስጠት የሚችል ከዛ በኋላ ዞን ውስጥ ሚ ኤክስቴንሽን ሰራተኞች እቃዋን ይዘው እየዞሩ በየአፈሩ በየቦታው ምን መትከል እንዳለባቸው እንዲህ ሲነግሯቸው፣ ፕሮዳክሽን ላይ ነው ፎከስ አድርገን ያለ ነው ሰው ወደፊት እቅዳችን እቃዎቹን እያመረትን ቶሎ ወደ ገበያ ማስገባት ነው ማለት ነው። ከመለያየታችን በፊት በተለያዩ የኢትዮጵያ ቦታዎች ሆነው የሚያዳምጡን ወጣቶች አሉ። በቴክኖሎጂው መስክ ለመበርታት የተሻለ ውጤት ለማምጣት ምን ቢያደርጉት እመክራላችሁ? ጥሩ ጥያቄ ነው። እኛም ይህን ነገር በጣም አስፈላጊ መሆኑ ስላመንበት ከጅማ ቴክኖሎጂ ኢንስቲትዩት ጋር በመተባበር ቴክኦፈበር የሚል ሬዲዮ ፕሮግራም ጀምረን በሳምንት አንድ ቀን በወጣቶች ስራ ፈጠራ ላይ፣ ግብርና ላይ ሌት የሚሆኑ ስራዎች እንዴት መስራት እንዳለባቸው እየሰጠን እንገኛለን። ጉዳዩ በጣም አሳሳቢ ስለሆነ ማለት ነው። ማስተላለፈው ነገር ምንድን ነው? መጀመሪያ ይቻላል የሚለውን ነገር ወጣቶች ጭንቅላታቸው፣ ስፔሻል ደግሞ የኢትዮጵያ ወጣቶች ይቻላል የሚለውን ነገር ጭንቅላታቸው ማስገባት የሚችሉት እኛ ኬንያ በሄድንበት ሰዓት ኢኖቬሽናችንን ስናሳያቸው የብዙ ሀገር ሰዎች ነበሩ፣ ግን በዛ ኢኖቬሽን በጣም ተገርሟ እንዴት ይህ አይዲያ ይመጣላቸዋል ብለው ማለት ነው። ስለዚህ ውጭ ላይ ያልተሰራን አዲስ ነገር መስራት እንደሚቻል ማመን አለባቸው። ብዙ ጊዜ ዲስካሬጅ የምናሆነ የሆነ አይዲያ ወይም ሀሳብ ይመጣል እና ይሄ ሀሳብማ የሆነ ሀገር ተሰጥቷል ወይም እንቶ ወደ ላይ ሰው። ስለዚህ ያንን ማድረግ የለባቸው መስራት አለባቸው ቴክኖሎጂ ስለዚህ እንዳያዛ ላሰቡት ነገር ማምንበት ነገር በትክክል ጊዜ መድበው ድቦቱ ሆነው እንዲሰሩ። በተጨማሪ ደግሞ በሚሰሩበት ሰዓት ግብርና ላይ ፎከስ ማድረግ ይችሉ ጥሩ ነው ብዬ አስባለሁ። ምክንያቱም ጠጋ ብለው የገበሬዎችን ውሎ ቢያይ አንድ ቴክኖሎጂ ተማሪ ወይም ቴክኖሎጂ ባለሙያ ር አንድ ከተማ ውስጥ የሚኖር በቀላሉ ሊፈታው የሚችል ችግር አግኝቶ ነው ሁሌ ወደ ገበሬዎች በሄድን ቁጥርኛ ይሄን እኮ ችግር አለ፣ ይሄን እኮ በዚህ መፍታት ንችላለ ያለው ነገር። ስለዚህ ቅድሚያ እንደሚቻል አስበው የገበሬዎችን ነገር ደግሞ ታርጌት አድርገው መሄድ፣ ፕሮብለሞች ወይም ችግሮችን መለየት፣ ያንን መለየት ችግር ደግሞ ዲቨትር ሆነው የራሳቸውን ካፓ ፈጥረው ፖሊሲ ድራፍት ማድረግ አለባቸው። ይህ ከአንድም ሁለት ጊዜ ሁለት ፕሮዳንት ውስጥ ብሮፕ አርገን ያውም ከሩላር ኤሪያ ማለት ከአዲስ አበባ ውጭ ከሴንትራል ከካፒታል ሲቲ ውጭ ቢሆኑ መስራት እንደሚቻል ኤቪደንስ ሆነናል ማለት ነው። ስለዚህ የትም አካባቢ ሆኑ የሚያቋትን ቴክኖሎጂ ወደ ተግባር መቀየር የገበሬዎችን ፕሮብለም ሰው ለማድረግ እንዲነሱ እንጠይቃለን። በተጨማሪና የመጨረሻ ደግሞ ግብርና ዩኒቨርሲቲ ተማሪዎች ላይ ዩኒቨርሲቲ ተመራቂ ተማሪዎች የሚመረቁበትን ፕሮጀክት አሁን በተናገርኩት መንገድ አድርገው የገበሬዎችን ችግር የሚፈታ አይነት ፕሮጀክት ሰርተው ፕሮጀክቱን ግድ ጥሎ መውጣት ሳይሆን ያንን ፕሮጀክት እንደገና እያሳደጉ ወደ ካምፓኒ ቀይረው ልክኛ እንዳደረገ ይቀጥሉበት ብዬ ማስተላለፍ ይፈልጋለሁ። በጣም እናመሰግናለን። ይ ኮንታክት አለባቸው። በጣም አመሰግናለሁ በድጋሚ ቦኤዝ መልካም ምሽት ይሁንልን። ሰዎችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ሲሆን በድምፅና ምስል ምህንድስ ነው ደግሞ ኤሌ አስራስማራ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን፣ መልካም ምሽት እንላችሁ።